ሳሳ 19 ከቁልቢ ገብርኤል ንግስ በዓል በመመለስ ላይ ሳሉ ከአንድ መኪና ውስጥ ታግተው የተወሰዱ 11 ሰዎች መለቀቃቸውን ከታጋቾቹ አንዱና ቤተሰቦቻቸው ለአሜሪካ ድምጽ ተናገሩ። በመኪናው ተሳፍረው ከነበሩት ውስጥ በአዲስ አበባ ከተማ አቃቂ አካባቢ ነዋሪ የነበሩ አምስት የአንድ ሰፈር ሰዎች ተገድለው ከተሽከርካሪው ጋር መቃጠላቸውን ታግቶ የተለቀቀው አስተያየት ሰጪ ገልጿል። እርሱን ጨምሮ ታግተው የተወሰዱት ደግሞ የማስለቀቂያ ገንዘብ ክፈሉ በሚል ከፍተኛ ድብደባ እንደተፈጸመባቸውም አብራርቷል። ከታጋች ቤተሰቦች መካከል የሆኑ አንድ አባት ደግሞ ተለቀው የመጡት ታጋቾች የአካልና የስነልቦና ጉዳት እንደደረሰባቸው አመልክተዋል። ስለ ጉዳዩ ከመንግስት ወገን አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለዝርዝሩ ኬኔዲ አባተ እገታ ከተለቀቁት 11 ወንዶች መካከል አንዱ ለአሜሪካ ድምፅ በሰጠው አስተያየት ወደ ቁልቢ ሲሄዱም ሆነ ሲመለሱ በተለያየ ሁኔታ ለጥቃት መጋለጣቸውን ገልጿል። ታሳስ 17 ወደ ቁልቢ በሚጓዙበት ወቅት በኦሮሚያ ክልል ምስራቅ ሸዋ ዞን ከወለንጭቲ ከተማ ወጣ ካለ ስፍራ ዘረፋ እንደተፈጸመባቸው የገለጸው አስተያየት ሰጪው ታሳስ 19 ከንግስ ሲመለሱ ደግሞ በታጣቂዎች በተፈጸመ ጥቃት ስለተፈጠረው ሁኔታ አብራርቷል። ትንሽ ዋናው በር ያዋሽ ከሱ በር ልፍ እንዳለን ያልታወቁ ታጣቂዎች ተኩስ ከፈቱና የነበርነው አስራ ዘጠኝ ሰዎች ነበርን። ከአስራ ዘጠኙ አምስት ሰው አጠቃላይ ህይወቱ አልፎ እዛው ነው። አስክሬናቸውም ከመኪናው ጋር ከሱዙ ጋር ተቃጠሉ። ከዛ እኛ ከኋላ በሕይወት ያለን ሆን ውረዱ ውረዱ ውረዱ ብሎ አስወረዱን። እኛ አስራ አንዳችንም በማናውቀው ሁኔታ እንግዲህ አስራ ዘጠኝ ለሀያ ያ በማናቃቸው ሀይሎች ታግተን በጣም ሩቅ የሚባል አስር ሰዓት የሚፈጅ እግረ መንገድ ወደማናቅበት ተራራና ያመለከቱን ብዙ ይሄን አምጡ ይሄን አምጡ ይህን አልገንዘብ አምጡ አሉ። አቅም እንደሌለን ነገር ናቸው። በሱ ፋንታ በጣም ተደበደብን፣ ከሚገባው በላይ ደበደቡ። የተጠየቅ ነው የተወሰነ ሳንቲም አንተዋሉ ሳንቲም ቤተሰብ እንደማይችል የነገር ናቸው። ምን ያክል ነበር የጠየቋቸው? ምችሉትን ያክል መቶ ሺህም ሁለት መቶ ሺህም ይላሉ፣ ሁለት መቶ ሀምሳ ሺህም ይላሉ። ግን እኛ እንዲህ ነው እንዳያኗራ እንደማንችል ነገር ናቸው። መጨረሻ የተስፋ ሲቆርጡ ያው ገርፈው ለቀቁ። ከሌሊቱ አራት ሰዓት የተነሳ ነው ነግቶ ነው ሰው ወጣ ብለን ከዛ በኋላ ቤተሰብ ታጣቂዎቹ ስለነበርንበት ሁኔታ ለማንም መረጃ እንዳትሰጡ ስላሉን ለደህንነቴ ስለምሰጋ ስሜ እንዳይጠቀስ ያለው አስተያየት ሰጪ በጉዞው አብሯቸው ከነበሩት ውስጥ እጇ ላይ በጥይት ጉዳት ደርሶባታል ያላትን የእርሱን ባለቤት ጨምሮ ሦስት ሴቶች ሳይታገቱ መቅረታቸውንም ተናግሯል። እርሱን ጨምሮ በእገታ ላይ የቆዩት አስራ አንድ ግለሰቦች ያለፉትን አስር ቀናት እጅግ ፈታኝ በሆነ ሁኔታ ውስጥ ማሳለፋቸውንም ገልጿል። እግዚአብሔር አምላክ እንደው እንደው ምን ብዬ ልንገር እንደው ያላት ነፍስ ሆና ነው እንጂ እጅግ አሰጋሚ የሚለበስ ነገር የለ። የነበርንበት ሸርት ነው። ብርዱ ብርድ ነው፣ ውርጩ ውርጭ ነው፣ ዝናቡ ዝናብ ነው እና ስቃይና ድብደባው ከምልህ በላይ ነው። ወንድም ይሄ ነው። ሌላ አርለ ግን ከኛ መካከል አንድ ልጅ በጣም በጣም በጣም በጣም በጣም ግንድ ላይ አሰው የደበደቡት በጣም የጎዱት አንድ ልጅ አለ። እሱ ከአንገቱ ጀምሮ እስከ እግሩ ድረስ ቁስል በቃ ቁስል ታውቃለህ። ይሄ ምንም ወንድም የምትነካው ነገር የለም ላው ላይ እና እሱ በጣም ከኛ መካከል የተጎዳው እሱ ነው። ወደ ወደ ሆስፒታል እንዲሄድ አደረግነው እሱን። ይሄ ነው። ሩ አሜን አሜን፣ እንኳን አብሮ ደስ ያለህ። አሜን አሜን አሜን አሜን አባቴ እግዚአብሔር ያክብርልን። አሜን እና እንግዳም ስላለ ብዬ ነው ነው። እሺ እሺ። ስለ አጋቾቹ ማንነት ላነሳንለት ጥያቄ ደግሞ ተከታዩን አስተያየት ሰጥቶናል። በግምት ከሀያ በላይ አንድ ሀያ አምስት እስከ ሰላሳ ይጠጋሉ ብቻ የተወሰኑ ጸጉር አላቸው ምናምን የወታደር ልብስ የለበሱ አይነት መስሎኝ የበከተ ሬንጀር አይነት ነገር የለም ግማሹ ደግሞ ምንድ ነው ይባሉ ጭምብል ነው ይባሉ የፊት ጭምብል እሱን ያደረጉ ምናምናቱ እጅግ ያስፈራል በቃ ከምል በላይ ወንድሜ ምን ብዬ ልንገር ስለ ማንነት አይነግሩንም በቃ እኛ ከዚህ ወሰዱን ሁለት ተራራና ተራራ መካከል ዋሻ አለ እዛ ዋሻ ውስጥ ነው ያስገቡን ለሽንት ብቻ ለመትጦ ከዛ ተመለሰ ጉድጓድ ውስጥ ነው ትገባ ግማሹ ሮብኛ ይናገራል ግማሹ አፋረኛ የሚናገር ውስጥ አለ በቃ ድብልቅልቅ ያለ ቋንቋ ነው በቃ አሁን ይሄ ነው ብላ አትልም በቃ ድብልቅልቅ ያለ ቋንቋ ነው የሚነጋገሩት እና የሚተራሩትም ታግተው ከተለቀቁት ውስጥ የአንዱ ቤተሰብ አባል መሆናቸውን የገለጹ አንድ አባት በበኩላቸው ሁሉም ታግተው የተለቀቁት ሰዎች የአካልና የስነ ልቦና ጉዳት እንደደረሰባቸው አስረድተዋል። በመጀመሪያ ያው ገንዘብ አዘጋጁ የሚል ነው እንዲህ ይህን ያህል የሚል ምናምን አይደለም። ግን ያው አዘጋጁ የሚል ነገር ነበረ የጠየቁት ነበር። ዛሬ ለሊት ለቀቋቸው እንግዲህ ካሉበት ተሰብስበው ወጥተዋል። አስራ አንድ ሰዎች ናቸው አንድ የተለቀቁት። አይገርም እንደ የሰው ልጅ አይደለም አፈር መስሎ ነው የመጡት። አፈር ከባህላቸው አንዱ ልጅ በጣም ተጎድተዋል። ሳይኮሎጂ መሰለኝ የተቃጠሉትና አስከሬንም አይቶ አሁን ጤና ጣቢያ ተረድቶ ወደ ቤቱ ገብቷል። አንደኛው ወንድማችን ጤና ጣቢያ ነው ያለው አሁን እየተረዳ ነው። በእንዲህ አይነት ሁኔታ ነው ያለ። ያው ሁሉም ሳይኮሎጂ ምክር ያስፈልጋቸዋል። አእምሮ ሀፍት ትንሽ ተጎድቶ ስለሆነ ይህን ቃለ መጠይቅ በምናደርግበት ወቅት በየቤታቸው እየሄዱ ታግተው የተለቀቁትን ግለሰቦች ሲያጽናኗቸው የነበሩት የቤተ ክርስቲያን አባት ዛሬ ታጋቾቹ ወደ አካባቢያቸው ከተመለሱ በኋላ ስለነበረው ድባብም ተናግረዋል። እኔ አሁን በጣም ደስተኛ ነኝ። የአካባቢው ሰውም እጅግ በጣም ደስተኛ ነው። ሁሉም ጋ እየዞረ እንኳን ደስ አላችሁ እንኳን በሰላም ገቡ እያሉ ነው። ይኸው እየዞርን ሁሉን እንኳን ደህና መጣችሁ እያልን ነው። መቼስ የረገፉብን ቢኖሩ ምን ይደረጋል? ያው ሰው ሁሉ አካባቢው እንደገና በሀዘን እንደገና በግማሽ ደስታ እየተናጠ ነው። በቃ እነሱም ደግሞ ስላለፉ ጓደኞቻቸው እያለቀሱ እያየን ድጋሚ ሀዘን ድጋሚ ልብሱ ሰው ሁሉ በመከራ ነው ወደ የቤቱ እንዲገባ ተደርጎ፣ አሁን በእንዲህ አይነት ሁኔታ ነው አካባቢውን ህዝብ አብሮ በቃ መቆጣጠር ከምንችለው በላይ ሀዘን ድጋሚ በእነሱ ጎስቆል ሰውነታቸውን እያየሰቡ የሚያለቅሰው አለ። እንደገና ደግሞ እነሱ የወንድሞቻቸውን ስም እየጠሩ እየጮሁ በሚያለቅሱበት ጊዜ በቃ ያለው ድባብ ከባድ ነበር። የተጎጂ ቤተሰቦችን በሀዘናቸው ወቅት በተለያየ መልኩ ሲያጽናኑ የነበሩ አካላትን ካመሰገኑ በኋላ ለመንግስትና ለታጣቂዎች አለኝ ያሉትን መልእክትም አስተላልፈዋል። እንዲህ አይነት አደጋ እግዚአብሔር ዳግም በኢትዮጵያ ምድር አያምጣብን፣ አይክጠብብን ለሀገራችን ሰላም ሁሉ ከሰላም ነው የሚገኝ እና ሁሉም መንግስትም በየቦታው የሚሰብከውን ጦር ሁሉም በጋራ ቁጭ ብለው ጉዳያቸው የህዝብ እልቂት እንዲቆም በጋራ ተሳስበን፣ ምድሮ አልጠበበችን በፍቅር በሰላም በአንድነት እንድንኖር ብዬ ነው የምማጫኝ። እግዚአብሔር ስጠልደህ በሉ፣ ሁሉንም አመስግኑ። በኦሮሚያ ክልል የተለያዩ አካባቢዎች ባለፉት ሁለት ሳምንታት ውስጥ በሰላማዊ ሰዎች ላይ የተፈጸሙትን ጥቃቶች በተመለከተ የአሜሪካ ድምፅ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮና ከክልሉ ፖሊስ እንዲሁም ከፌዴራል ፖሊስ መረጃ ለማግኘት በተደጋጋሚ ያደረገው ጥረት የባለስልጣናቱ የእጅ ስልክ ባለመነሳቱ አስተያየታቸውን ለማካተት ለጊዜው አልተሳካም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።